ኢትዮጵያ ውስጥ የኢንተርኔት አገልግሎት በጣም ውድ መሆኑን ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት ወይም አላያንስ ፎር አፎርደብል ኢንተርኔት የሚባል ዓለም አቀፍ ድርጅት ጥናት አሳይቷል። ተቋሙ ዝቅተኛና መካከለኛ ገቢ ያላቸው ሀገሮችን ባወዳደረው ጥናቱ ከ58 ሀገሮች ኢትዮጵያን 55ተኛ ደረጃ ላይ አስቀምጧታል። ሰው የኢንተርኔት ተጠቃሚ ለመሆን ከወር ገቢው 20 ከመቶ ማውጣት አለበት ሲሉ የድርጅቱ ከፍተኛ አጥኚዎች ቡድን ኃላፊ ዶናራሽ ታኩር ለአሜሪካ ድምፅ ገልጸዋል። የኢትዮ ቴሌኮም የኮርፖሬት ኮሚዩኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ በበኩላቸው መረጃው በሁለት መንገድ ትክክለኛ አይደለም ሲሉ ተከራክረዋል። በኦሬገን ዩኒቨርስቲ በጋዜጠኝነትና ኮሚኒኬሽንስ የዶክትሬት ጥናታቸውን በማገባደድ ላይ የሚገኙት አቶ እንዳልካቸው ጫላ ደግሞ እንዲህ ያሉ ጥናቶች የተጨበጠ የተጠቃሚ መረጃን መሰረት አድርገው የሚሰሩ በመሆናቸው ለመካድ የሚመቹ አይደሉም ብሏል። ጽዮን ግርማ ዝርዝር ይዛለች። ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት የሆነው አሊያንስ ፎር አፎርደብል ኢንተርኔት የተባለው ዓለም አቀፍ ድርጅት የኢንተርኔት አገልግሎት አቅርቦትን በሚተነትነው የ2017 ሪፖርቱ 58 ዝቅተኛና መካከለኛ ገቢ ያላቸውን ሀገራት አወዳድሮ ኢትዮጵያን በ55ኛ ደረጃ ላይ ኢንተርኔትን በውድ ዋጋ ለተጠቃሚዎቿ የምትሸጥ ሀገር ብሏታል። ከኢትዮጵያ በውድነት የተከተሉት ሴራሊዮን፣ ሄይቲ ና የመን ናቸው። ርካሽ አገልግሎት በመስጠት ኮሎምቢያ ቀዳሚውን ስፍራ ይዛለች። ከ27 የአፍሪካ ሀገራት ደግሞ በውድነቷ 26ኛዋ ሀገር ተብላለች ኢትዮጵያ በጥናቱ መሰረት ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት ወይም አፎርደብል ኢንተርኔት የከፍተኛ አጥኒዎች ቡድን ኃላፊ ዳናራጅ ታኩር ለአሜሪካ ድምጽ እንደተናገሩት ድርጅታቸው ዓለም አቀፍ እውቅና ያለው በርካታ የቴክኖሎጂ ድርጅቶች፣ መንግስትና የጥናት ተቋማት ባለድርሻ እንደሆኑበት ይናገራሉ። በአጠቃላይ የኢንተርኔት አገልግሎት ዋጋ ተመጣጣኝነት በአፍሪካ እስካሁን በአስቸጋሪ ደረጃ ላይ እንደሚገኝ ገልጸው ጥናቱ የተሰራው በአንድ ሀገር ውስጥ አንድ ሰው አንድ ጊጋባይት ወይም አንድ ጂቢ የኢንተርኔት አገልግሎት ለማግኘት ምን ያህል ገንዘብ ያወጣል የሚለው ሚዛን ላይ ተቀምጦ ነው ብለዋል። በዚህ መለኪያ መሰረትም የኢንተርኔት ክፍያ ዋጋ ተመጣጣኝ ነው የሚባለው አንድ ሰው ከወር ገቢው ከሁለት በመቶ ያነሰውን አውጥቶ አንድ ጊጋባይት የኢንተርኔት አገልግሎት ማግኘት ሲችል ነው ይላሉ። በዚህ መሰረት ኢትዮጵያን በተመለከተ የተገኘ ውጤት እጅግ የተራራቀ ነው ይላሉ። ሚስተር ዳናራሽ ታኩር የኢትዮጵያን የኢንተርኔት አገልግሎት ዋጋ ክፍያ በተመለከተ እንደ አውሮፓውያን የዘመን አቆጣጠር በ2015 የቅድሚያ ክፍያ አገልግሎት በላፕቶፕ ላይ ለአንድ ጊግ የሚከፈለው ዋጋ መካከለኛ ገቢ ካለው የአንድ ሰው የአንድ ወር ደሞዝ ሃያ በመቶ ያህል ነው። ስለዚህ በቀላሉ መገመት ይቻላል። የምትኖረው ኢትዮጵያ ውስጥ ነው። የወር ደሞዝህን መጠን ታውቀዋለህ። ከዚያ ውስጥ ነው ሃያ በመቶውን ለአንድ ጊግ ለኢንተርኔት አገልግሎት ወጪ የምታደርገው። ይህ በጣም ትልቅ ወጪ ነው። ለዚህም ነው በእኛ ግምገማ በጣም ውድ ነው የምንለው። በዚህም ሳቢያ በዚህ ሪፖርት መሰረት የአካባቢው መንግስታት በተለይም እንደ ኢትዮጵያ መንግስት ያሉቱ የኢንተርኔት አገልግሎት ዋጋን ለመቀነስ የሚያስችሏቸው ዘዴዎች የተዘረዘሩት። ጥናቱ ማንኛውም ሰው ኢንተርኔት የማግኘት መብቱ ሊከበር እንደሚገባ ይጠቅስና የኢትዮጵያ መንግስትም ሆነ ሌሎች ለኢንተርኔት አገልግሎት ውድ ዋጋ የሚያስከፍሉ ሀገራት ዋጋ ሊቀንሱ የሚችሉባቸው መንገዶች ይዘረዝራል። የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብድራሂም አህመድ በሁለት መንገድ ይህ ጥናት ትክክለኛ መረጃ አልያዝም ይላሉ። አንደኛው አሁን ለምሳሌ አይቲዩ እና የመሳሰሉት አለም አቀፍ ተቋማት የሚያጠኑት ጥናት አለ በተለይ ከዚህ ታሪፍ ጋር በተገናኘ በነገራችን ላይ ከአራት እና አምስት አመት በፊት ኢትዮጵያ ከአፍሪካ ሶስት ውድ ታሪፍ ካላቸው ሀገሮች አንዷ ነበረች እና በዚያን ጊዜ ወደ ሰማንያ አምስት በመቶ ታሪፍ ተቀንሷል ሰማንያ አምስት በመቶ ከነበረው ማለት ነው አሁን አንቺ የገለጽሽው ደግሞ የኢንተርኔት ዳታ ታሪፍ ከአንድ አመት በፊት እንደዚሁ በተመሳሳይ መልኩ ተቀንሷል እና አሁን ዋናው መሰረታዊ ነገር ይሄ ዳታው ትክክል ያለ መሆኑ እሱም ብቻ ሳይሆን በነገራችን ላይ እነዚህን ዳታ ጥናት አጥንተው የሚሰሩ ዓለም አቀፍ እውቅና ያላቸው አሉ። ለምሳሌ እንደ አይቲዩ ኢንተርናሽናል ቴሌኮሙኒኬሽን ዩኒየን የመሳሰሉ ክሬዲብል የሆኑ እና ዓለም አቀፍ ባለቤት የሚሆኑ ማለት የዚህ ዘርፍ ባለቤት የሆኑ እና አሁን እንደዚህ ተመሳሳይ ጥናቶች ብዙ ናቸው የሚወጡት እና መሰረታዊውን ነገር መሬት ላይ ያለውን ያገናዘቡ አይደሉም። ይሄም ከዛ አንጻር ነው የምናየው። አቶ አብዱራሂም ጥናቱን የሰራው ተቋም የኢትዮ ቴሌኮም አገልግሎት ገጠር ውስጥ ድረስ ወርዶ የሚሰጠውን አገልግሎት ያላገናዘበ ጥናት ማጥናቱን ገልጸው፣ ከዚህ በተጨማሪም ኢትዮ ቴሌኮም በቅርቡ ያደረገውን የዋጋ ማስተካከያ ያላካተተ ነው ብለውታል። ለተቋሙ የጥናት ቡድን ኃላፊ ዳናራሽ ታኩር በኢትዮጵያ መንግስት በኩል የሚነሳውን የጥናቱን ተአማኒነት ጥያቄ አንስቼላቸው ነበር። ድርጅታቸው ጥናቱን ሲሰራ የተጠቀመባቸው መንገዶች እና ያካተታቸው መረጃዎች ተአማኒነታቸው ምን ያህል እንደሆነም ጠይቂያቸዋለሁ። ይህ በጣም ጥሩ ጥያቄ ነው። ከዚህ ሪፖርት ድምዳሜ ላይ ለመድረስ በጣም ብዙ መረጃዎችና አሃዞችን ነው የተጠቀምነው። ሆኖም ከምንጮቻችን የምናገኛቸው መረጃዎች ተአማኒና የታወቁ መሆናቸውን ማረጋገጥ ነበረብን። ሪፖርቱ የመክፈል አቅምን ከአጠቃቀም ጋር መመዘን የሚያስችል ወይም የሚባለውን መመዘኛ ያካተተ ነው። የዚህም መመዘኛ በመሠረቱ መንግስታት የኢንተርኔት አገልግሎት ዋጋን ለመቀነስ ምን ያህል ጥረት እንደሚያደርገው ያሳያል። ስለዚህ ለምሳሌ እንደ ዓለም ባንክ ካሉ ተቋማት እንደ ዓለም አቀፉ የቴሌኮሚኒኬሽን ኅብረትና ሌሎች ተመሳሳይ የታወቁ ድርጅቶች የሚያቀርቧቸውን መረጃዎችም እንጠቀማለን። በተጨማሪም እኛ ራሳችን በሃምሳ ስምንቱም አገሮች ያካሄድናቸውን ጥናቶች ውጤት ተጠቅመናል። እነኚህ ጥናቶች የተካሄዱትም በአካባቢው ባሉ ልሂቃን ነው። ስለዚህ ጥናቱን ለማቅረብ ብዙ ምንጮችን እንጠቀማለን። ምንጮቹ ግን ተአማኒና የታወቁ መሆን አለባቸው። እናም የሪፖርታችን ውጤት ይፋ ከተደረገ በኋላ ሌሎች ድርጅቶች የራሳቸውን ግምገማ መጠቀም ወይም ማድረግ ይችላሉ። በኦሪገን ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ጥናታቸውን በማገባደር ላይ የሚገኙት አቶ እንዳልካቸው ኃይለ ሚካኤል እንዲ ያሉ ጥናቶች ፊት ለፊት የሚታዩ ግልጽ የሆኑ የክፍያ ታሪፍን መሰረት አድርገው ስለሚሰሩ በኢትዮጵያ የኢንተርኔት አገልግሎት ውድ መሆኑን ማስተባበልም ሆነ መካድ አይቻልም ይላሉ። ያወጣው የዋጋ ታሪፍ ርካሹ የሚባለው ነው። ርካሽ የሚባለው እንግዲህ የነበረው ፓኬጅ፣ የዋጋ ፓኬጅ አምስት መቶ ሜጋቢትን ከሶስት ሺህ ብር ባላነሰ ማለት ነው። ይሄ ማለት እዚህ መስፈርት መሰረት ኢንተርኔት አሁንም ኢትዮጵያ ውስጥ በጣም ውድ የሆነ ኢንአክሴሰብል የሆነ ጥቂት ብቻ ሰው ሊያገኘው የሚችል ኮሞዲቲ ነው ማለት ነው እና ይሄ አዲሱ የወጣው ሪፖርት እነኝህን ሁሉ ከግምት ውስጥ አስገብቶ የተሰራ ሪፖርት ነው ማለት ነው። ሚስተር ዳናሽ እንዲህ ያሉ ጥናቶች የሚሰሩት በበርካታ ምክንያት ነው። ዋናው ግን ሕዝብን ተጠቃሚ የሚያደርጉ ፖሊሲዎች ሀገራት መቅረጽ እንዲችሉ ነው ይላሉ። እንደማምነው ሪፖርቱ በጣም ጠቃሚ ነው፤ ምክንያቱም ዋናው ዓላማችን ተጨማሪ ሌሎች ሕዝቦች የኢንተርኔት ተጠቃሚ እንዲሆኑ ማስቻል ነው። በጣም ብዙ ማህበራዊና ኢኮኖሚያዊ እንዲሁም ፖለቲካዊ ጥቅሞች ወይም ጉዳዮች አሉት። ኢንተርኔት ለህዝብ፣ ለንግድ፣ ለመንግስታት፣ ለትምህርት ተቋማት ለሁሉም። ስለዚህ አላማችን ይህ ከሆነ ህዝብ በስፋት የኢንተርኔት አገልግሎት እንዳይጠቀም እንቅፋት የሚደቅኑ ፖሊሲዎችን ማስወገድ ነው። የኦሬጋን ዩኒቨርሲቲው አቶ እንዳልካቸው ኢትዮጵያ ውስጥ ኢንተርኔት ውድ ከሆነባቸው ዋነኛ ምክንያቶች አንዱ አገልግሎቱ የሚቀርበው በአንድ ኩባንያ ብቻ እሱም በመንግስት ኩባንያ መሆኑን ይላሉ። ኢትዮ ቴሌኮም በዚህ የኢትዮጵያ ዓመት የመጀመሪያ ስድስት ወራት ብቻ አስራ አንድ ነጥብ ዘጠና አንድ ቢሊየን ብር ያልተጣራ ትርፍ ማግኘቱን በቅርቡ ማስታወቁ ይታወሳል።